ምሽቱ የሙዚቃ ዓለም እንግዳችን ድምፃዊ ሚካኤል በላይነህ ነው። ከዚህ ከስቱዲዮ እያዜመ እያንጎራጎረልን ጭምር ስለ ሙዚቃና ስለ ሥራዎቹ እያወያየን አብሮን ያመሻል። አሉላ፣ የመክፈቻ ዜማ ምርጫችን የእንግዳችን የሚካኤል ነውና በዚያው ትንደረደሩ። ጥሩ ብልሃል። አዲሱ የዜማውም የስልትም መጠሪያ በሆነው ትዝታ ነው ወደ ወጋችን የምንዘልቀው። ሚካኤል ታዲያ ራሱን አጅቦ ያቀነቅንልናል። To no no

መንፈስና ሥጋ የተዋጉለታ አልፎ የሚያጌጡበት ጥበብ ነው ትዝታ። አልፎ የሚያጌጡበት ጥበብ ነው صار كن كلام زمانا دا شرع سيلا ياسكا ماتتي هيهوات اشرع بادميه شمم بجيزه بغوتا ቅኔ ነው ትዝታ፣ ዜማ ነው ትዝታ፣ ጥበብ ነው ትዝታ፣ ህይወት ነው ትዝታ ይላሉ ሚካኤል በላይነህ። እንኳን ደህና መጣ ወደ ስቱዲያችንም ወዲህ ወደ ዩናይት ስቴትስም። አሉላ እንኳን ደህና ቆየኝ ትዝታ በሌላ ቀለም የምንሰማበት ይሄ ዜማ ከወጣት ጥቂት ጊዜያት የተቆጠረ ይመስለኛል። አመታት ሆነ አንድ ሶስት አመት የመጨረሻ ሲዲህ በወጣ ጊዜ ዜማዎች ይህን ኋላ ላይ ደግሞ ሰወድሽን መነሻ አድርገን ምጥን ዝግጅት ለዚህ ለራዲዮ መጽሄት ፕሮግራም አቅርበን አንተን ይዘን እንደምንመለስ ቃል ገብተን ነበር። እዚሁ ስቱዲያችን የተገኘው ምን እግር ጣለ? እረፍት የስራ ወቅቶች ነበሩኝና ትንሽ እረፍት ብንወስድ የሚል ሀሳብ መጣ። ከኔም ከባለቤቴ ጋር ከዛ አምስት አሜሪካስ እንዴት ነው? ምን ያህል ተቀብሎታል ስራውን፣ እሱንም ለማየት ነው። ሁሉም ጥሩ ሄዷል? ምን አገኘ ስራህን በተመለከተ፣ በተዘዋወርክባቸው ቦታዎች በኢትዮጵያ በጣም ይሰማ እንደነበር ሰምቻለሁ። እስከመጣሁበት ጊዜ ድረስ በጣም የሚሰማ ነበር። ከመምጣቴ አንድ አስር ቀን በፊት ኮንሰርትም ሰርቼ ነው ወደዚህ የመጣሁት እና በጣም ደሳች ነበረ። ሁሉም ነገር እዛ ባለው ደስተኛ ነኝ። እዚህ ስመጣ ደግሞ እንደገና ደስታ የጨምሮልኛል። በየሄድኩበት የአበሻ ቤቶች በሙሉ ሲያዩኝ ይከፍቱልኛል። አንዳንዶቹ ጋብዘዋል። ያንተ ነው ዜማ፣ አንዳንድ ቦታ ሳልፍም እሰማዋለሁ እና በአብዛኛው በጣም ደስ የሚል ነገር ነው ያየሁት። ጥሩ አቀባበል ገጥመዋል? አዎ፣ ጥሩ አቀባበል። ምን ምን ይላል የራስን ዜማ መስማት? ድንገት አንድ ቦታ አገር ጥሎ ስገባ የአንተ ዜማ እየተጫወተ ነው። ምን አይነት ስሜት ያሳድራል? ድሮ ቢሆን እንደ ማፈር፣ አሁን ስትኖርበትና ትንሽ ስትለምደው ደስ ይላል። እንደም ደን ከፈቱ እንጂ ምናምን ለሱ ባለ ደምስ ለቀልድ ነው፣ ግን ደስ ይላል። በተለይ በማላውቀው ምክንያት ከዚህኛው አልበም ጋር በጣም ቁርኝት አለኝና ሰሰማው ስሰማው እኔም እንደ አድማጭ ሆኜ መስማት አቅም አለኝ። የአልበምህን ስራዎች ቢያንስ ዋና ዋናውን እያነሳን እንነጋገራለን። እንደገለጽኩት በመግቢያዬ ከዚህ ቀድሞ ያነሳ ነው ስወድሽ ስወድሽ ጎላ ብሎ ሳይሰማ አልቀረም። ሌሎች ዜማዎችህን እናነሳለን። አሁን ይሄን ስራ የሰራህበት ጊዜ በኢትዮጵያ ሙዚቃ ስራዎች ፈተና ውስጥም ያለበት ሰዓት ነው። ጥሩ ስራዎች ወጥተው ገነው የተሰሙበትም አለ፣ ደግሞ በርካታ ስራዎችም ሳይሰሙ ያለፉበት ሁኔታ አለ። ይሄ ጥሩ አቀባበል የሚፈጥረው ስሜት እንዳለ ሆኖ የሙዚቃውን ኢንዱስትሪ ሙዚቃው የሚሰራበት ሁኔታ ላይ ምን አይነት ነገሮችን ተመለከት? እንደው አጠቃላይ የሙዚቃውን ገበያ ስትመለከት እንዳልከው ነው፣ የኢትዮጵያ ሙዚቃ ፈተና ላይ ያለበት ጊዜ ነው፣ ግን ይሄ ማለት ደግሞ አድማጩ መስማትቷል ወይም ደግሞ የኢትዮጵያ ሙዚቃን ለማዳመጥ ፍላጎቱ ቀንሷል ማለት ሳይሆን በስርጭቱና ከዛ በአሳታሚዎች ችግር የተነሳ ማለት ከኮፒራይት ጋር በተያያዘ ቴክኖሎጂ እየቀደመ ስለመጣ ያንን አብሮ ከቴክኖሎጂ ጋር ራሱን እያራመደ የሚመጣ ድርጅት ወይም ደግሞ የነባሮቹም ወደዛ ራሳቸውን ለማሳደግ ስላልቻሉ በዛ ሀሳብ የመጣ እንጂ ሙዚቃውም የሚሰራውም አድማጩም ጠፍቶ አይደለም። አቅራቢና ፈላጊና ተፈላጊናገናኝ ብለው ነው። ግን አሁን በመሀል አዲካ መጣ። የአዲካ መምጣት አነቃግቶታል። እኔም ከአዲካ ጋር ነው አወጣሁት። ከእኔም በፊት ሌሎች ቴዲም አውጥቶ ነው። ከቴዲም በፊት በሀይሌ ሩት መስል የጀመሩት እና አሁን በአጭር ጊዜ ውስጥ ብዙ ሲዲ በርግጥ አውጥተዋል። ጥሩ ነው። እንደኔ ያው አንድ ስራ አውጥት ጥሩ እንዲሆንና ተደማጭነትን እንዲያገኝ ራሱ የስራውም ተፈጥሮና ሁኔታ የሚወስነው ይመስለኛል። ከዛ ውጪ ምን ያህል ደረጃ ይሰማል፣ ትርጭቱም ሰው ጋር በደንብ መገናኘት ተችሏል ወይ ሌላ ጥያቄ ነው። ግን በእኛ በኩል አድማጩ በብቃት የማድመጥ አቅም እንዳለው ድሮም ተጠራጥሬ አላቅም ያየሁበት ነውና አሁን የበለጠ ጥሩ ስሜት እንዲያድርብህ የበለጠም እንድተጋ የሚያደርግ ይመስለኛል ላይነት ስሜት ይህን የስርጭትና የማከፋፈል የሙዚቃ ህትመትን የሚመለከቱ ርዕሶች መላልሰው የሚመጡ ናቸው። እንዳንተ የሙዚቃ ሰዎችን ባገኘን ጊዜ እንጠይቃለን። የእናንተ እናነሳለን፣ ሌሎች ጥያቄዎች። ወደ ሙዚቃው እንመለስ። ቀደም ብለህ እንደ ገለጽክልኝ ረፍት ላይም ብትሆን ሙዚቃህን እዚህ ያለው ኢትዮጵያዊ የተቀበለበት በተለያየ ቦታዎች እንደ ተጓዝክ ተረድቻለሁ። የተቀበሉበት ሁኔታ በጨረፍታም ቢሆን የማየት እድል ገጥመዋል። በደረስክበት ምንድን ነው የሚሰጥህ ምላሽ? በቅርበት ሊያወሩህ የቻሉ አስተያየት የሚሰጡ የትኛውን ስራህን ይበልጥ ወደዱት፣ በምን ምክንያት ወደዱት አንተ ለመረዳት መጠየቅ አይቀርም ብዬ ገምታለሁ። እንደምታውቀኝ ሀገር ራስህን ማስተዋወቅና ራስህ ገፍተህ ለመጠየቅ እዚህ ለመመራመር ብዙ አይፈቀድ። በአብዛኛው አመላካች ነገሮች ነው የምታየው፣ እና ሰዎችም ሲያወሩ እንደ ምን ያህል እውነቱን ነው ወይስ የሚለውንም ለመመዘን ትሞክራለህ። እንዳየሁት ይሄን ይሄን የሚሉኝ አሉ። ይሄን ዘፈን ይሄኛውን ዘፈን ሳወጣውም ተወሰነ ሰው ይህን ሊወድ ይችላል፣ እነዚህ ዘፈኖች በዚህ እድሜ ክልል ያሉት ይህን ሊወድ ይችላሉ የሚል ሀሳብ ነበረኝ። ግን አንዳንድ ቦታ አፈራርሰውብኝ ያልጠበቀውን ምላሽ አግኝታል። አንዴ ምንሰማው ከጀመርን ሳይሰለችን ረጅም ጊዜ መኪና ውስጥ እንሰማለን፣ ቤትም ገብተን እንደገና ይዘን እንሰማዋለንም ይሉኛል እና ምን ነበረ እኔ መጀመሪያ ዋናው ስሰራ አይን ስሰራ ያስደስተኛሉ ብዬ ነበር ምሰራውና ረጅም ጊዜ እሰማው ነበር፣ ደጋግሜ ደጋግሜ። የዛን ጊዜ ነው አቅሙንም አቀው የመጨረሻው ከደረደርኳቸው በኋላ ማስተሪን ከመሰራቱ በፊት ቢያንስ ለሁለት ወር ካባቢ ነቅቼ እስከምተኛ መኪና ውስጥም ሰሆን ያለማቋረጥ ምንም በቃ ሰማሁ አይሰለችኝም ነበረና ይሄንን እስኪ ሰዎቹ ላይ ማጋባት ይችላለሁ ወይ ሚል አሁን ልክ እንደዚህ አይነት አስተያየት ሲሰጡኝ በጣም ደስ ይለኛል። ያሰብኩት ነገር ወደ ሰው አጋብቸዋለሁ ማለት ነው። ወደ አድማጮች፣ ልክ እኔ የተሰማኝን ስሜት ብዙ አድማጮች እንደተሰማቸው ሲገልጹልኝ በጣም ደስ ይለኛል። ትልቁ ደስታ የስራ ፍሬ ሲወደድ ተቀባይነት ሲያገኝ ነው። እና በእርግጥም ደስ እና በጣም የሚያበረታታ ነው። ሙዚቃ ነው፣ ወጋችን የምናወራውም ስለ ሙዚቃ ነው። ሙዚቃ ደግሞ በሙዚቃ ነው የሚታጀበው ና ከመጨረሻው ስራ አሁን እያነሳ ነው ካለ ነው አንድ ዜማ እንጋብዝ ና ወደ ወጋችን እንመለሳለን። የመጀመሪያውን ስልት በማሪ የተሰኘውን የመረጥኩት እሱን ስማ እናመጣለን do do here's a matage my በማር የተሰኘውን ዜማህን ነበር ሚካኤል የሰማ ነው። በዚህ አልበም ውስጥ ከተካተቱት ዜማዎችህ ብዙዎቹን ሰማችኋለሁ። ደጋግሜ ስወድሽ በብዙ ምክንያት ገብረ ክርስቶስን ጭምር ከእኛ በፊት የነበረውን ትውልድ ወደ ኛ ያቀራረበ ዜማ ነውና በጣም በተለየ ስሜት ወደዋለሁ። ከብዙዎችም ጥሩ ምላሽ ሰምቻለሁ። የገብረ ክርስቶስን ስራ በተመለከተ ከዚህ ቀደም ተነጋግረናልና ወደ ሌላው ፈጥኜ ልሂድ። ሁሉንም ዜማዎችን የሚመርጡ እንዳሉት ሁሉ ይሄኛው ደግሞ ለእኔ የተለየ ስሜት ይሰጠኛል የሚል አድናቂም አለ። ና የትኞቹ ዘፈኖች የተለየ ስፍራ ያገኙ ይመስልሃል? ከተደረደሩ ዘፈኖች ውስጥ ወዲያው የሚያነሱት አለ። እንደ ገባኝ ዘጠነኛው ትራክ ወይም ትመጭ እንደው የሚለውን እሱን አድርገውታል። ሁለተኛው ትራክ ላይ ያለውን አሸነፈ ራሱ በማር አንደኛውን ትራክ፣ ከዛ በተለያየ መልኩ ደግሞ ስድስተኛው እንቸሌሌች ጊዜ የሚለው ግን መጀመሪያ ላይ ብዙ ትመጭ እንደው የሚለውን ወደውታል። ግጥሙ የቴዎድሮስ ጸጋይ ነው። ዜማዊ ራሴ ነው። የዜማ አወራረዱ ግንብሩ የቴዲማክ ቴዎድሮስ መኮንን የእሱ ነው እና እሱ ላይ ዜማው ይሉኛል ብዙዎቹ። ግን ግጥሙ አገላለጹ በጣም በጣም በጣም ጥልቅ ያለ ነው እና ከስሜትም ስለተሰራ እንደሆን አላክም። እሱን ወደ ወዲያው ሰዎች አግኝተውታል አግኝተውታል ነው። ይህን ያገኙትን ዜማ ቆየት ብለን ወደ ዜማዎች እንድንመለስ ነበረ የፈለግኩት ጥቂት እንድናወጋ። ነገር ግን በተለይ ትመጪ እንደው የገለስክበትም አድማጮች ያገኙት ያልክበትም እንጋራ ዘንድ ትመጪ እንደሁን በመጠኑ እንስማ ለወሪያችን ማሳመሪያ Teme jinde huyanku lete kena fagi mai taketeng alehus te bagi Fikir tere gfe kan ki dan taku fe Teme

እኔ ግን ዛውን አናጎደኩ ከቶ እንዲህ ይላል። እንግዲህ ግሩም ዜማ ነው፣ ጥሩ አድርገህን የተጫወቅከው አድማጮች በድምፅህም በቀጥታ የሚያገኙትን ከዚህ ከስቱዲዮ ያንጎራጎርኩልንም በጨረፍታ የማግኘት እድል የሰጣቸው ይመስለኛል። አድማጮች አገኙት ነበር ያልከው፣ ያገኙት ይመስለኛል። ወደ ኋለኛው ስራ እንመለስና በዚህ በኋለኛው ስራ ቅድም የጠቃቀስካቸውን ዜማዎች ጨምሮ አንዳንዶቹ በተለየ አይነት ሁኔታም የተሰሩ ይመስላሉ። ገብረ ክርስቶስን አውርተናል። በሌላ ዘመን በሌላ ትውልድ ከዘፈን ወይም ከዜማ ውጭ የተዜመ ዜማ አድርጌ የምቆጥረው ነው። በስነ ግጥም ነው የተገለጠው፣ ግን የራሱ ስልት የራሱ አፈሳሰስ ያለው ነው። ግሩም ዜማ ለመሆን የነበረውን ስሜት ከፍ እንዳደረግከው ነው የምታሳየው። ሌሎቹም ላይ እንዲሁ የተለየ አቀራረባ ያለው ወጣ ማለት በስነ ግጥም ይዘታቸው በግጥም ድርሰቶቹ በዜማ አቀራረቡም፣ ያንተ ብለህ የምትከተለው መንገድ መፈለግ ላይ ያለህ ይመስልሃል። የራስህን ዘፈን እየዘፈንክ እንደሆነ ግልጽ ነው። ነገር ግን ኢትዮጵያ ሙዚቃ የምንጫወትበት ክልል አለና ከዛ የራስህን መንገድ የመፈለግ አቅጣጫ ላይ ያለህ ይመስልሃል። ፍለጋ ላይ አይደለውም፣ ግን ዝም ብዬ ራስ መጣም። ይህን ነኝ ነው የመጣሁት። ይህን ልዤ እየሄድኩ ነው ነው። ራስህን ነው ይሉኛል። ያስ ያስደስተኛል። ራስህን መሆን በጣም ደስ ይላል። እንዳልከው እውነት ለመናገር እኔ በጣም የግጥም አድናቂም አልነበርኩም። ምናልባት የመጀመሪያውን አልበሜን እስከ ምሰራ ድረስ ክለቦች ውስጥ ነበረ። ብዙ ዘፈኖችንም ዘፍነው፣ እንግሊዝኛም አማርኛም ዘፍን ነበረ፣ ግጥሙን ዜማውን ለመሙላት ያህል እንጂ እውነት ውስጡ ምን እንደሚል ነበር አ የመጀመሪያውን አልበሜን ስሰራ ነው ግጥም ዘፈን ውስጥ እንዳለ ያወቅኩት ማለት ይችላለሁ። ራሱ ቃላቶቹ ጋር ብዙም ግንኙነት አልነበረኝም። ግን በኋላ የስነ ቃል ለካ ሌላ ራሱን የቻለ ትልቅ ጥልቀት ያለው ነገር ነው እና በመጀመሪያውም አልበም የተቻለኝን ያልጠነቀቅ ሞክሬ ያለሁ። እዚኛው ላይ ግን በጣም በጣም ተጠንቅቅ ያለሁ። ከሐሳብም ከአወራረዱም እንዲሁ ከዜማም ጋር ሊኖራቸው የሚችለውን ቁርኝት የመጀመሪያው አልበም ላይ የተጨነቅኩባቸው ዋናው ሐሳብ እኛ አገር በብቃት ማማረርን የመሰለ ነገር የተራቀቅንበት የለም እና እዛ ላይ በጣም ስለተባለ በፍጹም በሚያማርር መልኩ ግጥሞቹን ላለመግለጽ ዜማዎቹን እሱን ነበር የመጀመሪያ ውሳኔ። እና በዛም ይዘት ለምሳሌ መትለያየት እንኳን ቢሆን ስቅ የሸኝቻለሁ ለካስ ለበጎ ነው እንደዚህ ደስ የማይል ስሜት ቢሆን እንኳን ፍቅር ውስጥ ተስፋ እንዳለ ሁልጊዜ፣ አንዱን ሲያልፉ ሌላ ነገር እንዳለ የሚያሳይ ሰዎችን ለማቆራመድ ሳንዶ በሀዘን መኮራመድ አለመኮራመድ የሚቀጥል ጊዜ አለ ህይወት አለ። ያንን ለማሳየት እንደዛ ቢሆን በርና ያንን ሀሳብ ዚግ ደግሞ የበለጠ ደራሲዎቹ የራሳቸውን ነጻነት ባገኙበት መልኩ ግን ጥሩ ጥሩ መንፈስ ያለውን ግጥሞች ወስጃለሁ እና ሁሉም የዜማ የዘፈን ግጥም ጸሀፊዎች አይደሉም እንግዲህ ከአሁን በኋላ ነው የሚሆኑት። ገጣሚዎች ብቻ የነበሩ ለዘፈን የማይገጥሙ ለመጀመሪያ ጊዜ ድሮስ ጸጋዬም መስፍን ወልደ ተንሳይ እና ዳዊት ተስፋዬ ናቸው። ከዛን እንዳልከው ገብረ ክርስቶስ እንደውም እነ ቴዎድሮስ ጸጋዬ የግጥም መድበንሉ አለው። መስፍን ወልደ ተንሳይ በጣም በጣም ፓትሪዎቲክ ወጣት ልጅ፣ በጣም ብዙ ነገር የመጻፍ አቅም ያለው ገና አዲስ ልጅ ነው። ዳዊት ተስፋዬ ፊልም ላይ የሚሰራ ልጅ ነው። ትዝታን ክሊፑን ዳይሬክት ያደረገው ልጅ ነው እና በጣም አዳዲስ ጉልበት ያላቸው ልጆች አሉ። እነሱን ነው ያካተትኩት። ግሩም ነው። እንደ መንገድ ስጽሀፍ ለዘፈን ተብሎ የተጻፈ ግጥም አይመቸኝም። እንዲሁ በቃ ሀሳባቸውን በነጻነት የገለጹትን እኔ ወስድና፣ ከዛ ውስጥ አዝማቹንም ቃላት ሊደጋገሙ የሚችሉትንም በአብዛኛው እኔ ነኝ። ለዜማ እንዲስማማ ማድረጉን ያንተ ኃላፊነት ታደርገዋለህ? በፍጹም ዜማ ሰምተው ግጥም እንዲጽፉ አልፈልግም። እንደ ልማድ ግን በአብዛኛው ሁልጊዜም ባይሆን፣ በአብዛኛው እንዲያውም ቅድሚያ ዜማው ይደረስና ለዛ ዜማ የሚስማማ ግጥም ነው ብዙዎች የሚጽፉት። አዎ የሀሳብ አወራረዱን መገደብ ማለት ነው። ጸሀፊውን በዚህ ሂድ በዛ ሂድ ማለት ነውና ጸሀፊው እንደፈለገው የመጽሐፍ ነጻነት እንዲሰጠው ይገባል። ለሱ ሊስማማ የሚገባ ዜማ ነው መፈጠር ያለበት። አዎ ዜማ ስለምሰራ ይሆናል። ዜማዎቹን እኔ ነኝ የምሰራው በአብዛኛው ሁሉንም አንተን የሰራሃቸው በዚህ ላይ ከአንድ ከግማሽ ፍቅር አንደኛው የትኛው ነው? ግማሽ ነው። አስራ ሶስተኛው ትራክ ቅኔ ውበት የሚለው እሱ የኔ ዜማ አይደለም። ማንሱ ዘሩባቤል ሞላ ይባላል። ከዛ አስረኛው ላይ ደግሞ አዝማቿን ከአንድ ትንሽ ቆየት ካለ ዴቪድ ካሳ የወሰድኩት አለ ስንዋደድ የሚል አዝማች ለዚህ ነው ከግማሽ። ወደ ቅንብርም እንገባለን። ግጥሙ ሳይኖር ከዛ በኋላ ላዩ ላይ ይሰፋል። አሰራሩን መንገዱንም በራስህ ይመቸኛል ይሻላል ለደራሲውም ነፃነት ይሰጣል ባልከው መንገድ ነው እየተከተልክ ያለኸው። ለዘፈን አዳዲስ ያልካቸውን ገጣሚዎች የማምጣቱ ነገር በወጣቶቹ ብቻ ሳይሆን ቱባ ገጣሚ ልክ እንደ ገብረ ክርስቶስ በራሱ ሰዓትና ጊዜ ትልቅ ስፍራ የሚሰጠው ቀደም ባለ ስራዎች ሙሉውን ስራዎች ይህን የደረሰ አንድ ገጣሚ ያስታውሳለሁ። ጌትነት እንዲው በዛ በቀደም መለያ ቀለሜ በተሰኘ በምህ ሙሉ ግጥሞችን ጽፏል። ጌትነትን እስከዛ ሰዓት ድረስ ለዘፈን ድርሰት ሲደርስ አናውቀውም። የታወቀ ገጣሚ ጸሐፊ ተውኔት፣ ተዋናይ፣ የቲያትርና የፊልም አዘጋጅ ነው ይታወቃል። ግጥም ለዘፈን በመድረስ አይታወቅምና ከአመታት በፊት ባደረግ ነው ቃለ መልሳችን በመጠኑ ጭርፍ አድርገነዋል። አሁን ከአነሳ ናዋ ቀርስቲ አንድ ሁለት ነገሮችን አካፍለን እንዴት ነው ለዘፈን አዲስም ነባርም ቢሆኑ የነበረ ግንኙነት ነው ወይም የሚኖር ግንኙነት፣ አሉላ ከሚካኤል ጋር የያዛችሁት ወግ አላበቃም። ቆየት ብላችሁ ከቆምክበት ትነሳላችሁ። ለአሁን ግን ከዜማው አንዱን ጋብሰን ወደ ሌላ ክንብር እናቀናለን። የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ ዐይኖችሽን በዐይኔ ተዳክሜ ያየው ስወዲስ ወድሽ ውድወድሻ ወድሻለው የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ ዐይኖችሽን በዐይኔ ተዳክሜያየው ስወዲስ ወድሽ ወድ ወድሻለ እንደ ጽጌረዳ እንዳደያ አበባ እንደ ከርቤ ብጉ dero miş bana ve

የሰማይ መሬቱ የባህር ስፋቱ እንዳአለም ዳርቻ